የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 በ22ና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ መስከረም 27 2009 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ። አስተናጋጆቻችሁ ቆንጂት ታየና እኔም

ሰሎሞን አባተንን ጤና ይስጥልን ክቡራትና ክቡራን፣ ኢትዮጵያ ውስጥ በሰብአዊ መብቶች ጥሰት አንድም የመንግስት አካል ወይንም ባለስልጣን ተጠይቆ እንደማያውቅ የሰብአዊ መብቶች ጉባኤ ተናገረ። የሰመጉ መለያውና ግንባር ቀደም ተግባሩ በኢትዮጵያ የሰብአዊ መብቶችን አያያዝና ሁኔታ መከታተል፣ የሚፈጸሙ የሰብአዊ መብት ጥሰቶችን ማጣራትና በማስረጃ የተደገፉ መግለጫዎችን ማውጣት ነው።

የሰመጉ ዳይሬክተር አቶ ብጽአተ ተረፈናቸው የሰማችኋቸው። የድርጅታቸውን 25ኛ ዓመት አስመልክቶ የተጠናቀረ ዘገባ በመጽሔት ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በቢሾፍቱ ሆራ አርሰዴ ሐይቅ በዓመታዊው የረቻ በዓል ላይ ባለፈው እሁድ ትርምስ ከተቀሰቀሰ በኋላ የብዙ ሰው ህይወት መጥፋቱን ተከትሎ

በበርካታ የኦሮሚያ ክልል ከተሞች አለመረጋጋቱ እየተባባሰ መምጣቱን ያስገነዘቡት የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቃል አቀባይ ሩፐርት ኮርቪ

ተቃዋሚዎች ከሁከት አድራጎቶች እንዲቆጠቡና ሁከትን እንዲያወግዙ ጠየቁ። የጸጥታ ኃይሎችን ቢሆኑ ዓለም አቀፍ የሰብአዊ መብቶች ድንጋጌዎችንና ደረጃዎችን ማክበር እንደሚገባቸው ቃል አቀባዩ አሳስበዋል። በኢሬቻ በዓል ላይ ከተቀሰቀሰው ተቃውሞ በኋላ ከጸጥታ ኃይሎች ሲሸሹ ገደልና ጉድጓድ አለያም ሀይቁ ውስጥ እየገቡ ብዙ ሰዎች መሞታቸውን ያመለከቱት የከፍተኛ ኮሚሽነሩ ቃል አቀባይ ሩፐርት ኮልቪ

የሁከቱ ሁኔታ እየተባባሰ የመጣው በከፊልም የመንግስት ባለስልጣናት በበዓሉ ላይ ስለተከሰቱት ሁኔታዎች በሚሰጧቸው ማብራሪያዎች ላይ ሰው እምነት በማጣቱ ሊሆን እንደሚችል ተናግረዋል። በተጨማሪም በተፈጠረው ሁኔታ የሞቱት ሰዎችን ቁጥርም ሆነ በወቅቱ የጸጥታ ኃይሎች ያሳዩትን ምግባር በተመለከተ እጅግ በጣም በተለያየ ጽንፍ የሚሰጡት መግለጫዎች ለተቃውሞ መባባስ ምክንያት ሳይሆኑ እንዳልቀሩም ተንትነዋል። የመንግስት

የመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነሩ ቃል አቀባይ አያይዘው በእረቻ በዓል ላይ የተከሰተው ምን እንደሆነ በትክክል ለማወቅ ነፃ ምርመራ እንዲካሄድ አሳስበዋል። በእሁዱም ብቻ ሳይሆን ካለፈው ህዳር አንስቶ በተካሄዱት ተቃውሞዎች ዙሪያ የተፈጠሩት በርካታ የሁከት ሁኔታዎች ተጠያቂነት የት ጋ እንዳለ መረጋገጥ እንዳለበትም አሳስበዋል።

የኢትዮጵያ መንግስት በአዲስ አበባና በሌሎችም የሀገሪቱ አካባቢዎች የሞባይል መገናኛ አገልግሎቶችን ከማቋረጥ ይልቅ እየተባባሰ ላለው ውጥረት መፍትሄ የሚሆን ተጨባጭ እርምጃ ቢወስድ ነው የሚሻለው ሲሉም አሳስበዋል። በተለይም ነጻ ታዛቢዎች ወደ አማራና ኦሮሚያ ክልሎች ገብተው ሁሉንም ወገኖች በማነጋገር ያለውን ተጨባጭ ሁኔታ እንዲያጣሩ መንግስቱ እንዲፈቅድ አሳስበዋል።

የመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽን ኢትዮጵያ በሰብአዊ መብቶች ጥበቃ ግዴታዎቿ መሰረት ወደ ተጠቀሱት ክልሎች ለመግባት ፈቃድ እንድትሰጥ ኮሚሽኑ ባለፈው ነሐሴ መጠየቁን አስታውሰው አሁንም በድጋሚ ይህንኑ እንማጸናለን ብለዋል። በሁለቱም ክልሎች በርካታ ሰዎች እየታሰሩ ስለመሆኑ የሚደርሱን ሪፖርቶች አሳስበውናል ያሉት ቃል አቀባዩ

መንግስቱ ሀሳባቸውን የመግለጽ መብታቸውን በመጠቀማቸው ምክንያት ያሰራቸውን እንዲፈታ ጠይቀው ተቃውሞና ትችትን ማፈን ውጥረትን ከማባባስ የተለየ ውጤት የለውም ብለዋል። ትናንት ያረፉት በተለያዩ የመንግስት መስሪያ ቤቶች በከፍተኛ የኃላፊነት ቦታዎችና በባለሙያነትም ሲያገለግሉ የኖሩት

ከቅንጅት ለአንድነትና ለዲሞክራሲና ከመላ ኢትዮጵያ አንድነት ድርጅት መኢአድ መስራቾችና መሪዎች አንዱ የነበሩት የአቶ ኃይሉ ሻወል አስክሬን ወደ ኢትዮጵያ እየተወሰደ መሆኑ ተገለጸ። በሙያቸው መሐንዲስ የነበሩት አቶ ኃይሉ ሻወል በሰማንያ ዓመት ዕድሜያቸው ትናንት ያረፉት በሕክምና ሲረዱ በነበረባት ታይላንድ መሆኑ ታውቋል። አቶ ኃይሉ ሻወል እራሳቸው በጻፉት መጽሐፍ ላይ

እስር ቤት ሳሉ በገጠማቸው ቅዝቃዜ ምክንያት አከርካሪያቸው ላይ ህመም ይሰማቸው እንደነበር አማረዋል። ላለፉት ሁለት ዓመታትም በብርቱ ሲታመሙ መቆየታቸው ተገልጿል። አቶ ኃይሉ ሻወል በተለይ በሰባቱ ምርጫ ከፍተኛ ተቀባይነት አግኝቶ የነበረውን ቅንጅት ለአንድነትና ለዲሞክራሲ በሊቀመንበርነት የመሩ እንደነበሩ የመላ ኢትዮጵያ አንድነት ድርጅት መይአድ ለቪኦኤ በሰጠው መግለጫ አስታውሷል። የአቶ ኃይሉ ሻወልን

የህይወት ሁኔታ የአሟሟታቸውን ሁኔታ እንደዚሁም የቀብሩን ስነ ስርዓት እየተከታተልን በስፋት እንዘግብላችኋለን። ሌላም ዜና አረፍታለን። የህብረተሰባዊት ኢትዮጵያ ጀግና ሜዳይ ተሸላሚ የነበሩት ብርገዴር ጀነራል ለገሰ ተፈራ ትናንት አርፈዋል። ብርገዴር ጀነራል ለገሰ አሜሪካ ውስጥ በሕክምና ሲረዱ መቆየታቸውን ለቤተሰቡ ቅርበት ያላቸው ምንጮች ለቪኦኤ ገልጸዋል።

ጀነራል ለገሰ ተፈራ ከሀረር የጦር አካዳሚ በ959 ዓ ም ተመርቀው የኢትዮጵያ አየር ኃይልን መቀላቀላቸውንና የጀት አብራሪና መምህር ሆነው ማገልገላቸውን የህይወት ታሪካቸው ይናገራል። የዚያድ ባሬ ሶማሊያ ጦር በ960ዎቹ መጨረሻ ኢትዮጵያን በምስራቅና በደቡብ ምስራቅ በኩል ወሮ በነበረ ጊዜ የዘጠነኛው ስኳድሮን ባልደረባ የነበሩት የተዋጊ ጀት አብራሪው ጀነራል ለገሰ ተፈራ

አምስት የሶማሊያ የጦር አውሮፕላኖችን በአየር ላይ ውጊያ መጥተው መጣላቸው ይነገርላቸዋል። ጀኔራል ለገሰ

በጦር እስረኝነት ለ11 ዓመታት ሶማሊያ ውስጥ ከቆዩ በኋላ ወደ ሀገራቸው ሲገቡ ወደ ኢትዮጵያ አየር ኃይል ተመልሰው በበረራ አስተማሪነት አገልግለዋል። በግንባር ላይ ለፈጸሙት ጀብዱም የጦር ሜዳ ጀብዱ ሜዳይና የሕብረተሰባዊት ኢትዮጵያ ጀግና ኒሻን ተሸልመዋል። ብርገደር ጄኔራል ለገሰ ተፈራ የሶስት ልጆች አባት ነበሩ።

ኢትዮጵያ በኤልኒኞ የአየር ሁኔታ ሳቢያ ለድርቅ የተጋለጡ ገበሬዎችን ለመርዳት ግዙፍ የዘር ዕደላ ዘመቻዋን በማጠናቀቅ ላይ መሆኗን የተባበሩት መንግስታት የምግብና የእርሻ ድርጅት አስታወቀ። በሀገሪቱ ታሪክ ግዙፍና የተዋጡ ከሆኑ የዘር ዕደላ መርሃ ግብሮች አንዱ እንደሆነ በገለጠው በዚህ ዘመቻ

የኢትዮጵያ መንግስት የተባበሩት መንግስታት የምግብና የግብርና ድርጅት ወይም ኤፍኤኦ፣ መንግስታዊ ያልሆኑ ድርጅቶችና ሌላም የሰብአዊ ረድኤት ድርጅቶች በሀገሪቱ ስድስቱ ዋና ዋና ክልሎች 1.7 ሚሊዮን ለሚሆኑ የምግብ እጥረት ላጋጠማቸው ቤተሰቦች ከ32000 ቶን በላይ የዘር እህል ማከፋፈሉን አመልክቷል። ከኢትዮጵያ መንግስት ጋር በቅርበት ያቀናጀው ይህ የዘር ዕደላ ዘመቻ ለመኸሩ የዘር ወቅት

ወሳኝ መሆኑን የመንግስታቱ ድርጅት የምግብና የእርሻ ድርጅት አስረድቷል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ቀደም ሲል በእስር ላይ ቆይተው ከተለቀቁት የዞን ዘጠኝ የኢንተርኔት አምደኞች አንዱ የሆነው ናትናኤል ፈለቀ፣ ጸደቀ ድጋፌና አዲስ አለም ደስታ ከሀገር እንዳይወጡ ታግደው በአምስት ሺህ ብር ዋስትና ይፈቱ ሲል ፍርድ ቤት የሰጠው ውሳኔ

ከፍተኛ ፍርድ ቤት ስላጸናው ዛሬ በዋስ ተለቀዋል። ጽዮን ግርማ ከናትናኤል ፈለቀ ጋር ተነጋግራ ተከታዩን ዘገባ አጠናቅራለች።

ከእስር የተለቀቀው የዞን ዘጠኝ የኢንተርኔት አምደኛ ናትናኤል ፈለቀ ለአሜሪካ ድምጽ እንደተናገረው ፖሊስ መስከረም 24 ቀን በቁጥጥር ስር አድርጓቸው በማግስቱ ፍርድ ቤት አቅርቧቸው እንደነበር ገልጾ፣ ፍርድ ቤት በቀረቡበት ቀንም የ14 ቀን የምርመራ ጊዜ ቀጠሮ ተጠይቆባቸው እንደነበር ተናግሯል። እኛ ግን እሱን ጋራንቲ የሚያደርግ ምንም ማስረጃ እስካሁን ስላለያዙ የዋስትና መብታችን ጠበቅ ብለን ጠይቀን ነበረ። ፍርድ ቤቱ የእኛን ጥያቄ ሰምቶ የዋስትና ጉዳይ ላይ ውሳኔ ለመስጠት የጣት አሻራ ወስዳችሁ ከዚህ በፊት ሪከርድ ይኑርባቸው

ኑርባቸው አጣርታችሁ ነው አለ ለፖሊስ ፖሊስ በማግስቱ ማለትም በሀያ ስድስት ያንን ማድረግ አልቻለም መዝገቡን ብቻ ነበር ይዞ የመጣ ያንን የተመለከተው ፍርድ ቤት የዋስትና መብታችንን እያንዳንዳችን ሶስት ነበርን አንድ ላይ የተያዝነው የአምስት ሺህ ብር ዋስ እንድናሲ ከሀገር እንዳንወጣ ግድ እንዲጻፍና አስር ጣት አሻራት ወስዶ

በሀያ ሰባት በነጻ እንድንለቀቅ ማለት በዋስና እንድንለቀቅ ነበረ ትዕዛዝ ሰጠው። ፖሊስ በዚህ የፍርድ ቤት ውሳኔ ባለመስማማቱ ትናንት ከሰዓት በኋላ ለከፍተኛ ፍርድ ቤት ይግባኝ ብሎ እንደነበረና ተጠርጣሪዎቹ ጠበቃችን በሌለበት ክርክር አናደርግም በማለታቸው ለዛሬ ተቀጥረው እንደነበረ ናትናኤል ፈለቀ ተናግሯል። ለዛ ነው ዛሬ ጠዋት ከፍተኛ ፍርድ ቤት ሄድ ነው ተከራከርን። በቃ ከሰዓት ቀጠሩን እንደገና ከፍተኛ ፍርድ ቤት እና ከሰዓት ቀጠሮ ላይ የስር ፍርድ ቤት የወሰነውን የአምስት ሺህ ብር ዋስ

እና ከሀገር እንዳያወጡ ተፈጻሚ ተደርጎ ከእስር እንዲለቀቁ ብሎ ወሰነ። በዛ መሰረት ነው አሁን እንግዲህ ተፈታው። ናትናኤል ፈለቀ ከሌሎች ሁለት ሰዎች ጋር በመሆን ስታዲየም አካባቢ በሚገኘው ላሊበላ ሬስቶራንት ድምጻቸውን ከፍ አድርገው በአካባቢው የነበሩ ሰዎች እንዲሰሟቸው በማድረግ በቢሾፍቱ የኤሬቻ አክባሪዎች ላይ መንግስት የወሰደው እርምጃ ትክክል እንዳልሆነ በዙሪያቸው ያሉትን ሰዎች ለተቃውሞ እንዲነሳሱ በሚያደርግ መልኩ ሲያወሩ ነበር በሚል ተጠርጥረው መታሰራቸውን

መዘገባችን ይታወሳል። ኒጀር ውስጥ በሚገኝ የስደተኞች መጠለያ ሰፈር ላይ በተጣለ ጥቃት ቢያንስ 26 የመንግስታቱ ድርጅት ወታደሮች መገደላቸው ተገለጠ።

አራት ሺህ የሚሆኑ የማሊ ስደተኞችን ባስጠለለው በዚህ ሰፈር ላይ ትናንት የተፈጸመውን ጥቃት ያደረሱት ማንነታቸው ያልታወቀ ታጣቂ ጂሃዳውያን ሳይሆኑ እንደማይቀሩ ተጠርጥሯል። ለጥቃቱ እስካሁን ኃላፊነት የወሰደ የለም። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ጥቃቱን አውግዘው ባለስልጣናቱ ጥቃቱን የፈጸሙትን ለፍርድ እንዲያቀርቡና ወደ መጠለያ ሰፈሩ ዙሪያ ጥበቃ እንዲልኩ አሳስበዋል። በተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ

ኮሚሽነር መሰረት ኒጀር 60 ሺህ የሚሆኑ የማሊ ስደተኞችን አስጠልላለች። ከባድ ዝናብ የያዘው ማዕበል ሀሪኬን ማቲው የሚባለው ደቡብ ምስራቅ ዩናይትድ ስቴትስን ፍሎሪዳ ግዛት

በኃይለኛ ንፋስና ዝናብ እየደበደበ ነው። ማዕበሉ ሄይቲ ላይ ባደረሰው አደጋ የሞቱ ሰዎች ቁጥርም እያሻቀበ መሆኑ ተሰግቷል። የብሔራዊ የአየር ሁኔታ አገልግሎት መስሪያ ቤቱ እንዳለው በአሁኑ ሰዓት የኃይለኝነቱን ደረጃ ከአራት ወደ ሶስት ዝቅ አድርጎ ሲያበቃ ማቴው ማዕከላዊ ፍሎሪዳን እየደበደበ በሰዓት አንድ መቶ ዘጠና አምስት ኪሎ ሜትር

ፍጥነት ይዞ ወደ ሰሜን ምስራቅ አቅጣጫ እየነጎደ ነው። በዝናብ አዘል ማዕበሉ የተደበደበው አንዱ የፍሎሪዳ አካባቢ የዩናይትድ ስቴትስ ብሔራዊ የኤሮኖቲክስ ና የጠፈር አስተዳደር ናሳ የምርምር ጣቢያ ኬፕ ከነቨራል የሚገኝበት ብሮቨርድ ወረዳ። በወረዳዋ ዳርቻ ደሴቶች እና ተንቀሳቃሽ ቤቶች የሚኖሩ ዘጠና ሺህ ሰዎች እንዲወጡ መታዘዛቸው ተገልጿል

የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ ሩሲያና ሶሪያ በጦርነት ወንጀል ምርመራ እንዲካሄድባቸው እያሳሰቡ ነው። ጃን ኬሪ ይህንን ማሳሰቢያ የሰጡት ዋሽንግተን ዲሲ ውስጥ ከፈረንሳይ የውጭ ጉዳይ ሚኒስትር ዣን ማርክ አይሮ ጋር ዛሬ አርብ ባደረጉት ስብሰባ ላይ ነው ሶሪያ ውስጥ በሚገኝ ሆስፒታል ትናንት ምሽት ላይ በደረሰ ጥቃት ሀያ ሰዎች ከገደለውና መቶ ሰው ያቆሰለው ጥቃት በኋላ ሚስተር ኬሪ ሲናገሩ

ሀገሪቱን እያመሷት ያሉት ኃይሎች በተጠያቂነት መያዝ አለባቸው ብለዋል። በመጨረሻም የኖቤል የሽልማት ኮሚቴ የዘንድሮውን ማለት እንደ አውሮፓውያን አቆጣጠር የ2016 ዓመተ ምሕረትን የሰላም ሽልማት ለኮሎምቢያው ፕሬዚደንት ሁዋን ማኑዌል ሳንቶስ መሰጠቱን ይፋ አድርጓል። የኮሎምቢያው መሪ የተመረጡት በአሜሪካ

ክፍለ ዓለም ከማንኛውም ለረጅም ጊዜ የተካሄደውንና ፋርክ በሚል ቅጥያ ከሚታወቀው የአብዮታዊ ጦር ኃይሎች ሽምቅ ተዋጊ ቡድን ጋር የተካሄደውን ውጊያ የሚያቆም የሰላም ስምምነት ለማድረግ ባካሄዱት ጥረት ነው። ውሳኔው እርግጥ አስገራሚ ሆኗል። ስለምን ቢባል ስምምነቱ ከተፈረመ ከቀናት በኋላ የሀገሪቱ ህዝብ እሁድ ዕለት ባደረገው ውሳኔ

የሰላም ስምምነቱን አንፈልገውም ብሎ ውድቅ ስላደረገው ነው። ጄፍ ከስተር ያጠናቀረውን ዘገባ አሉላ ከበደ ያቀርበዋል። የኖቤል ኮሚቴው ሊቀመንበሯ ካቺ ኩልማን ፋይቭ በዛሬው ዕለት የዘንድሮውን የኖቤል የሰላም ተሸላሚ ማንነት ይፋ ባደረጉበት ወቅት ባሰሙት ንግግራቸው በሰላም ውጥኑ ላይ ህዝብ የሰጠው ድምፅ ያለመያዙ ወይም ይሁንታ ማጣቱ ፕሬዚዳንት ሳንቶስ ያከናወኑትን ታላቅ ስራ ግን

አያሳንሰውም ብለዋል። ድምጸ ውሳኔው የሰላም ድርድሩን አይቀበል ወይም አያሳልፍ እንጂ ለሰላም ያለውን የህዝብ ፍላጎት ግን ውድቅ አያደርግም ሲሉ አክለዋል። ሊቀመንበሯ የኖርዌው የኖቤል ኮሚቴ ፕሬዚዳንት ሳንቶስ

ሁሉንም ወገኖች ለሚያሳትፍ መሰረተ ሰፊና የሰላም ሂደቱንም ለማራመድ ለተወጠነ ብሔራዊ ንግግር የጋበዙበትን እውነታ አስፈላጊነት አጽንኦት ሰጥቷል። ጥረቱ ሌላው ቀርቶ የሰላም ጥረቱን የተቃወሙትን ለድርድር መጋበዙንም ኮሚቴው ጠቅሷል። የኮሚቴው ሊቀመንበር በተጨማሪም የኖቤል ሽልማቱ እጅግ የበረታውን መከራና የመብት ጥሰት ተቋቁሞ ለሰላም ያለውን ተስፋ ሳይቆርጥ ለታገለው የኮሎምቢያ ሕዝብ ጭምር ነውም ብለዋል።

አድማጮች፣ ለምሽቱ ያለን ዜና በዚሁ ይጠናቀቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 እና በ15785 ኪሎ ኸርትዝ በ22 ሜትር ባንድ በ13615 እና

በ13860 ኪሎ ኸርትዝ በ25 ሜትር ባንድ በ11720 በ12110 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፈላችሁ የአርብ መስከረም 27209 209 ዓ ም ምሽት ፕሮግራም ነው። ዋናው የዚህ

የዚችን ሀገር ለልጆቻችን የምናስተላልፋት ልጆቻችን ደግሞ ለልጆቻችን የሚያስተላልፏት ሀገር ተመልካችንን መቀመጥ አንችልም። እኛም ኃላፊነት አለብን። ያ ኃላፊነት ደግሞ የምንወጣው መናገር የምንችል ከሆነ ሌላውን መርዳት የምንችል ከሆነ በሀሳብም እዛ ውስጥ መሳተፍ መቻል ያለብን ይመስለኛል።

አቶ ክቡር ገና ይባላሉ። የሰማችኋቸው ኢኒሽቲቭ አፍሪካ የሚባለው የተቋቋመው ለትርፍ ያልሆነና መንግስታዊ ያልሆነ ድርጅት ስራ አስፈጻሚ ዳይሬክተር ናቸው። በወቅቱ የኢትዮጵያ ጉዳዮች ላይ ውይይት ይዘናል ከርሳቸው ጋር ራሳቸው የጻፉትን መጽሐፍ መነሻ በማድረግ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይደመጣል።

በደብረ ዘይቱ የእረቻ በዓል ወቅት የብዙ ሰው ህይወት መጥፋቱን ተከትሎ ዛሬም በበርካታ የኦሮሚያ አካባቢዎች ተቃውሞዎች እንደቀጠሉ መሆናቸው እየተነገረ ነው። ነዋሪዎችና የፖለቲካ ድርጅቶች ተጠሪዎችን አነጋግረናል። ከመንግስት ምላሽ ለማግኘትም ጥረት አድርገናል። ሰሎሞን ክፍሌ ነው የተከታተለው። ከመሀል አዲስ አበባ ተነስቶ ሰበታ ከተደረሰ በኋላ ማለፍ እንደማይቻል

ኢሬቻ በዓል ላይ ህይወታቸው በጠፋ ሰዎች የቀብረ ስነ ስርዓት ወቅት የሚደርሱ ግጭቶች አሁንም እንደቀጠሉ ናቸው ተብለናል። ደንቢ ዶሎ ውስጥ ታጣቂዎች ገብተው ከመንግሥቱ ወታደሮች ጋር እየተታኮሱና ከባድ ችግር እየተፈጠረ ነውም ተብለናል። የአካባቢውን ነዋሪዎች፣ የፖለቲካ ፓርቲ ጠጠሪዎችንም አነጋግረን ለማጣራት ሞክረናል። ዛሬ ምዕራብ አርሲ የውጊያ ቀጣና መስሏል። ግጭቱ በታጣቂዎችና በመንግሥቱ ኃይሎች መካከል ተፋፍሞ እየተካሄደ መሆኑን

ከሁለቱም ወገኖች ሲቪሎችን ጨምሮ ህይወት መጥፋቱንም አቶ አማዶ ሀሊ ዋቀዮ የአካባቢው የኦሮሞ ፌዴራሊስት ኮንግሬስ ተወካይ ገልጸውልኛል። በከተማዋና ሁሉም አካባቢ እንቅስቃሴ የለም ነው ያሉኝ። ሁሉም ተቋርጠዋል። ለምሳሌ አሁን በአርሴሊጣ ውስጥ በማንኛውም ወረዳ ውስጥ በገጠር ቀበሌዎች የኢህአዴግ ወይንም የኦፒዲዮ ጽሕፈት ቤት ተደምስሰዋል።

ብዙ ሰዎች እየወደሙ መንገድ ላይ መንገዶች ተዘግተዋል መኪናዎች እየተቃጠሉ ነው ፋብሪካዎች እየተቃጠሉ ነው መንግስት ደግሞ ህዝብ እየገደለ ነው መንገድ ላይ ለምሳሌ አሁን ሰዎችንም መጥቀስ ይችላለሁ ባልጠቅስ ጥሩ ነው በአጄ ላይ አሁን ከፍተኛ ውጊያ አለ ወደ አንድ ቦታ ቡራ ላይ አስራ ሀያ አምስት ወንዶች መሞታቸውን አውቃለሁ እንደገና አስራ ስምንት አጋዜ መሞታቸውን አውቃለሁ

አርሲ ነጌሌ ላይ ሶስት ሁለት ሰው ሞተዋል። ሻሸመኔ ላይ ደግሞ በተለያዩ ቀበሌ ለምሳሌ እንደ ዲጌሳ ቆርኬ ላይ አንድ ሰው ሞተዋል፣ ሶስት ሰው ቆስሎዋል። በአሁኑ ጊዜ ሌሎች ቦታዎችም እንደዚሁ አሉ። ሻሸመኔ ከተማ ዙሪያ ጽፈት ቤት የሚባል ነገር የለም። ሻሸመኔ ላይ ብቻ ነው ጽፈት ቤት ያለው እና አቶ አማዶ ሁኔታውን ማረጋጋት አይቻልም

ምንድን ነው ሁኔታው፣ መረጋጋት አይቻልም። ህዝብ ጋር ብሏል። ስንጣልቀቁ ነው በቃ ከእንግዲህ ወዲህ አልፈልጋቸውም ወይ ግደሉና ጨርሱን፣ ወይ ልቀቁልን። በቃ እኛ በህዝብ በእናንተ የምትተዳደርም ወይ ጨርሱን፣ ወይ በቃ ጨርሱን እንደጀመራችሁ ብለዋል። በአሁኑ አሁን አንተ በደወልክልኝ ሰአት ላይ ብዙ ሰው በወንጀል ላይ እየተቀጠቀጠ ነው እየተገረፈ ነው መንቀሳቀስ አይቻልም። ሱቅ ሄዶ ጨው መግዛት አይቻልም።

ሻሸመኔ ከተማ በሞላ ከተማ አስር ቀበሌ አለ። አስሩ ቀበሌ ጦር ሜዳ ነው። መንቀሳቀስ የለም ሰው መንቀሳቀስ መላወስ የለም ማለት ይቻላል። ማብራት ውሃ መቁረጥ ጀምረዋል። ሰው በጨለማ እያደረ ነው። አቶ አማዶ ሲያጠቃልሉም ህዝቡ በዘርና በሃይማኖት አንለያይም፣ ሁላችንም ኢትዮጵያውያንን የመንግስቱ ካድሬዎች በአሁኑ ወቅት አማራና ኦሮሞን ለማጋጨት የሚያካሄዱትን ቅስቀሳ እንቃወማለን ብለዋል። ለጊዜያቸው አመሰግናለሁ።

የመላው ኢትዮጵያ አንድነት ድርጅት መኢአድ በኦሮሚያ ስለተቀሰቀሰው ሁከት በየዕለቱ መረጃ ከየአካባቢው ያሰባስባል። በተለይ ዛሬ ውጊያ እየተካሄደበት ነው ስለተባለው ስለ ምዕራብ አርሲ ያላቸውን መረጃ እንዲያካፍሉን የመላ ኢትዮጵያ አንድነት ድርጅትን ምክትል ፕሬዝደንት አቶ ሙልጌታ አበበን ጠይቄያለሁ። ምዕራብ አርሲ ኮፈሌ የምትባል ቦታ አለች። ኮፈሌ ከሻሸመኔ የተወሰነች ሀያ አምስት ኪሎ ሜትር አካባቢ ያለች ናት

እዛ ቦታ ላይ ከፍተኛ ችግር ነው የሆነ እየተፈጠረ ያለው። እኛ እንግዲህ ሶሎሞን እንደምታውቀው በኦሮሚያም በደቡብም ላይ የእኛ አባላት ስላሉ የዕለት ተዕለት ሎዎችን እንከታተላለን። መደበኛ ጦርነት ይመስላል። በአጠቃላይ ተኩስ ልውውጡ፣ ጩኸቱ፣ ሰፈሩ ከተማ ውስጥ ያሉ ሰዎች ከቤት እንዳይወጡ በፍርሃት ተውጠው ያሉበት ሂደት ነው ያለው። ሊረጋጋ የቻለበት መስመር አይደለም። ምዕራብ አርሲ

ላይ እየታየ ያለው ከአዲስ አበባ ቅርብ በሆነችው ከደብረ ዘይት ጀምሮ ትላንትናም ዛሬ ከሰዓት በኋላ ከበሌ ሁለት ና ከበሌ ሶስት የሚባሉት መጋጠሚያ አካባቢ ዘር ተኮር ችግሮች ሁሉ ነበር ሲስተዋሉ የነበሩት ትንሽ ጠንቀር ያለ እና ለሀገሪቱ በማይጠቅም አይነት ሁኔታ ነበር እየታየ የነበረው። የደብረ ዘይቱ የትላንት ነው፣ ከሰዓት በኋላም እንደዚሁ

መንገዶች በአጠቃላይ ተዘጋግተው ነው ያሉት። ደብረ ዘይት ወደ ናዝሪት መሄድ አይችልም። መቂ ዘዋይ፣ ሻሸመኔ፣ ኮፈሌ ላይ ስንደርስ አዳባ፣ ዶዶላ እነሱን አልፈን ምናባርሲ፣ በአጠቃላይ እነዚህ ሁለት ወረዳዎች አዳባና ዶዶላ ላይም እንደዚሁ አይነት ጠንካራ የሆነ ቻሌንጅ ነው እየተደረገ ያለው። በጣም አሳሳቢ ነው። ሶሎሞን፣ አሁን ያለው ሁኔታ በጣም የመግለጽ ካላት ሁሉ ያጥረኛል።

አቶ ሙልጌታ ሁኔታውን ለማረጋጋት ስለተደረገ ጥረትም ያወሳሉ። እኛ እንደ ድርጅት ከዚህ በፊት የሁሉ ችግር ከመፈጠሩ በምዕራብ ሸዋ፣ በወለጋ፣ በዚህ በጊንቢ አካባቢ የነበሩ ከፍተኛ የሆኑ ችግሮች በህዝብ ላይ የነበረውና የህዝብ መልካም አስተዳደር እጦት የህዝብ ጫና ህዝቡ ላይ የነበረው ከወረዳ ጀምሮ እስከ ዞን ድረስ ያሉ የስርአቱ አገልጋዮች የሚያደርሱት

ጫና ከባድ ስለነበረ ድርጅታችን በተደጋጋሚ በግልጽ ደብዳቤን በመግለጫም ስርአት ያፈለ ይሄ ለውጥ ያስፈልገዋል፣ ልትፈትሹ ይገባል፣ ሰራተኞቻችሁ የዞንና የወረዳ ኃላፊዎች በህዝቡ ላይ የሚፈጥሩት ችግር ከባድ ነው እያል በተደጋጋሚ ስናሳውቅ ቆይተናል። ለዚህ ቦታ ባለመስጠታቸው ምክንያት ነው አሁን ሁሉ መመፋሰስ የሁሉ ችግር ህዝቡ ለዚህ ሁሉ መልስ ስላጣ ነው ጎዳና ላይ ወጥቶ ይህም ስርአት በጣም እየታገለ ያለው ና

በዚህ ወቅት እየተደረገ ያለ ምንም አይነት የለም፣ በእኛ በኩል። እሺ አቶ ሙልጌታ አበበ የመኢያድ ምክትል ፕሬዚደንት ለማብራሪያው አመሰግናለሁ። እኔም አመሰግናለሁ ሰሎሞን። አድማጮች የምዕራብ አርሲ አስተዳዳሪ አቶ ሁሴን ፈይሳ ከዚህ በላይ ለተጠቀሱ ሁኔታዎች የበኩላቸውን ምላሽ እንዲሰጡ በስልካቸው ሞክረን ነበር፣ አልተሳካልንም። ጥረታችን ይቀጥላል። ይህ ነው እንግዲህ ለዛሬ ያለው ቆንጂት ሰለሞን

እናመሰግናለን ሶሎሞን እንግዲህ ሶሎሞን እንደገለጸው ጥረታችንን እንቀጥላለን ከተለያዩ የመንግስትና ሌሎችም አካላት ምላሾችን ለማግኘት ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር የትንታኔው መጽሔት ይቀጥላል ሰብአዊ መብቶች ጉባኤ ሰመጉ ዋና ተግባሩና መለያው በኢትዮጵያ ሰብአዊ መብቶች እንዲከበሩ

መጮህና መጠየቅ ነው ብሏል። እስከ ዛሬ በሰብአዊ መብቶች ጥሰት አንድም የመንግስት አካል ወይንም ባለስልጣን ሕግ ፊት ቀርቦ እንደማያውቅም አመልክቷል። ሰመጉ 25ኛ ዓመቱን በተለያዩ ዝግጅቶች እንደሚያከብርም አስታውቋል። አዲስ አበባ የሚገኘው ዘጋቢያችን መለስካቸው አማሃ ዝርዝሮ ልኳል። የቀድሞ የኢትዮጵያ ሰብአዊ መብቶች ጉባኤ ሰመጉ የዛሬው ሰብአዊ መብቶች ጉባኤ ሰመጉ ዛሬ በዋና ጽሕፈት ቤቱ

ድርጅቱ የተመሠረተበትን ሃያ አምስተኛ ዓመት አስመልክቶ ጋዜጣዊ ጉባኤ ጠርቶ ነበረ። ሰመጉ በኢትዮጵያ የመጀመሪያው መንግሥታዊ ያልሆነ የሰብአዊ መብቶች ተከራካሪ ድርጅት መሆኑንም በዚሁ ጋዜጣዊ ጉባኤ በሰጠው መግለጫ አስታውቋል። ከፖለቲካ ከብሔር፣ ከሃይማኖትና ከመሳሰሉት ማኅበረሰባዊ ክፍፍሎች የማይወግን መሆኑን አበክሮ የሚያስገነዝበው ሰመጉ ዋና ዓላማው

በኢትዮጵያ የሰብአዊ መብቶች እንዲከበሩ፣ ዴሞክራሲ እንዲስፋፋና የሕግ የበላይነት እንዲከበር መስራት እንደሆንም ይገልጻል። ባለፉት 25 ዓመታትም የሰብአዊ መብቶች ሲጣሱ አጣርቶና በማስረጃ አስደግፎ 36 መደበኛ መግለጫዎችን፣ 141 ልዩ መግለጫዎችን ይፋ እንዳደረገም ያስታውሳል። ዋና ተግባሩና መለያውም ይኸው እንደሆነ የሰመጉ ዳይሬክተር አቶ ብጻ ተተረፈ በጋዜጣዊ ጉባኤው ላይ እንዲህ ሲሉ

በንባብ አሰምተው ነበረ። የሰመጉ መለያውና ግንባር ቀደም ተግባሩ በኢትዮጵያ የሰብአዊ መብቶችን አያያዝና ሁኔታ መከታተል፣ የሚፈጸሙ የሰብአዊ መብት ጥሰቶችን ማጣራትና በማስረጃ የተደገፉ መግለጫዎችን ማውጣት ነው። ሰመጉ በሚያወጣቸው መግለጫዎች ሁሉ የሰብአዊ መብት ጥሰት ተጎጆች ፍትህና ካሳ እንዲያገኙ፣ የጥሰት ፈጻሚዎች በህግ እንዲጠየቁና ወንጀል ሰርቶ በነፃ መሄድ እንዲያበቃ

ከእያንዳንዱ ክስተት ትምህርት ተወስዶ ለወደፊቱ ጥንቃቄና እርማት እንዲደረግ ሲጮህና ሲጠይቅ ቆይቷል። አሁንም በመጠየቅ ላይ ነው። ለወደፊትም በዚሁ ይቀጥላል። ተመጉ ወይንም በቀድሞ ስሙ ኢሰመጉ በእነዚህ የተለያዩ መግለጫዎች

በሀገሪቱ በተለያየ ጊዜና ስፍራ ከባድ የሰብአዊ መብቶች ጥሰቶችን በማስረጃ ቢያቀርብም፣ ተጨባጭ ህጋዊ እርምጃ የህግ ግዴታ አለበት ከሚባለው ከመንግስት እንዳልተወሰደ የሰመጉ ስራ አስፈጻሚ ቦርድ ምክትል ሊቀመንበር አቶ ቁምላቸው ዳኜ ተናግረዋል። ምርመራ አካሄድን መግለጫ ወጣን። ምን ያህል አጥፊዎች ለፍርድ ቀረቡ? እኛ እስከምናውቀው አንድም

አጥፊ አንድም አላግባብ የሰው ተጠፋ ወይም ከተገቢው በላይ እርምጃ የወሰደ መንግስት የጸጥታ ኃይል ለፍርድ ቀርቦ አላየንም። ለአንድም ቤተሰብ ካሳ ሲከፈል አላየንም። ይልቁንም ጥሰቶቹ እየባሱ እየባሱ ድርጊቶቹም እንደዚሁ በሰላማዊ መንገድ ሀሳባቸውን መግለጽ የሚገልጹ ዜጎች ተገቢ የግጥበቃ ጥበቃ ሊደረግላቸው ሲገባ እነሱ ላይ የሚወሰደው የኃይል እርምጃ እንደውም ቁጥሩ እየጨመረ አሳሳቢና አስጊ የሆነ ይሄም ለተጨማሪ ቀውስ አገሪቷን እየዳረጋት ህዝብን የበለጠ እያስቆጣም እኛ ባየ ነው መተን

ይህን ግንዛቤ እናንተም የምትጋሩ ይመስልናል። የሰመጉ ዲሬክተር አቶ ብጻተ ተረፈ ድርጅቱ ባለፉት 25 ዓመታት ስራውን ሲያከናውን የቆየው ብዙ ፈተና እያለፈ እንደሆነ አስታውሰዋል። በአንድ በኩል ባለመብት በሆነው ህዝብ፣ በሌላ በኩል በግዴታ ተሸካሚው በመንግስት በኩል የሰብአዊ መብቶች ግንዛቤና ቁርጠኝነት በሚገባ ያልዳበረ በመሆኑ ፈተናውን ይበልጥ ውስብስብ እንዳደረገው የጠቆሙት አቶ ብጻተ በመንግስት በኩል ስለ ድርጅቱ ያለው አመለካከት ግን

ከባድ ተግዳሮት እንደሆነ አልሸሸጉም። በመንግስት በኩል ለድርጅቱ የነበረውና አሁንም ያለው ተገቢ ያልሆነ አተያይና በአጠቃላይ በሲቪል ማህበረሰቡ ላይ የወሰዳቸው አስተዳደራዊ እርምጃዎች የድርጅቱን ህልውና ጭምር የሚፈታተኑ ነበሩ። በዚህ ምክንያት በተለያየ ጊዜ ድርጅቱን ሲመሩ የነበሩ ግንባር ቀደሞችን ጨምሮ በርካታ አባሎቻችንና ሰራተኞቻችን በተለያዩ ጊዜያት ታስረው ተፈተዋል። ዛሬም ታስረው የሚገኙ አባሎቻችን አሉ።

አሰፋ ማሩ የህይወት መስዋዕትነት ከፍሏል። ጥቂት የማይባሉ መሪዎቻችን፣ አባሎቻችንና ሰራተኞቻችን ከአገር ተሰደዋል። የሰመጉን መግለጫ በንባብ ያሰሙት አቶ ብጻ ተተረፈ ይህ መንግስት በድርጅቱ ላይ ያለው አመለካከትና የተወሰዱ እርምጃዎች ህዝብ ከሰመጉ ጋር አብሮ እንዳይሰራ እንዳገደውም ተናግረዋል። የድርጅቱ ስራ አስፈጻሚ ቦርድ ምክትል ሊቀመንበር አቶ ቁምላቸው ዳኜ

ከዚሁ ጋር አያይዘው ሰመጉ ሃያ አምስተኛ ዓመቱን ለማክበር የፈለገበት አንዱ ምክንያት እንዲህ ሲሉ አብራርተዋል። ከህዝባችን ከፍተኛ ድጋፍ እንፈልጋለን። ሰብአዊ መብት የመጠበቅ ለሰብአዊ መብት የመሟገት ስራ የተወሰኑ አካላት ስራ ብቻ አይደለም፣ በዋነኛነት የህዝባችን ስራ ነው። ለሰብአዊ መብት ተጎጆች መቆም የህዝባችን ስራ ነው ብለን ነውምና፣ ስለዚህ ህዝባችን መረጃ በመስጠት እንዲተባበረን እንፈልጋለን። ከምን ጊዜውም በላይ ይሄ ያስፈልገናል። ህዝባችን የቻለውን በአቅሙ በገንዘብም በማቴሪያልም እንደግፈን እንፈልጋለን። ይህን ካላደረግን

የሰብአዊ መብት ጥሰቶች እየተፈጸሙ እንደዋዛ አጥፊዎች ሳይጠየቁ እንዲታለፉ ሁኔታዎች እየተባባሱ እንዲሄዱ ተጎጂዎች እንባቸውን አፍስሰው እንዲቀሩ ህዝቡ ራሱ በራሱ አስተዋጽኦ እያደረገ ነው ባለመሳተፍ ህዝብ ስንል ሚዲያውንም እንጨምራለን፣ እናንተንም ጨምሮ ማለት ነው። ህዝብ ስንል ምሁራንንም እንጨምራለን። ህዝብ ስንል ተማሪዎችን እንጨምራለን፣ ሰራተኞችን እንጨምራለን። በዚህ አስቸጋሪ ወቅት ህዝባችን ከእኛ ጋር ሊቆም ይገባል፣ ለሰብአዊ መብቶች መጠበቅ ሊሟገት ይገባል። ይሄ ልናስታውሰው ሰዓቱ አሁን ነው

ብለን ስላስብን ነው። ከምን ጊዜውም በላይ ሰመጉ 25ኛ ዓመቱን ከመስከረም 29 ቀን 2009 ዓ ም ጀምሮ በተለያዩ የውይይት መድረኮችና የግቢ ማስገኛ ዝግጅቶች እንደሚያከብርም በዚሁ ጋዜጣዊ ጉባኤ ላይ ይፋ አድርጓል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።

አመሰግናለሁ፣ መለስካቸው። ወደ ተከታዩ ዘገባ እናልፋለን። ኢትዮጵያ ውስጥ ለተፈጠረው የፖለቲካ ችግር መፍትሄ ለማስገኘት የሚያደርገውን ጥረት ጥረት አጠናክሮ እንደሚቀጥል የኢትዮጵያ የሃይማኖት ተቋማት ጉባኤ አስታውቋል። የሀገሪቱን ጠቅላይ ሚኒስትርና የተቃዋሚ ፓርቲዎች መሪዎችን ማነጋገር እንዲሁም የውይይት መድረኮችን መፍጠር ከዕቅዶቹ መካከል መሆናቸውን

የጉባኤው ዋና ጸሐፊ መጋቤ ዘሪሁን ደጉ ለአሜሪካ ድምፅ ገልጸዋል። እስክንድር ፍሬው ነው መጋቤ ዘሪሁን ዘሪሁንን ያነጋግራቸው። የኢትዮጵያ ኦርቶዶክስ ዋህዶ ቤተ ክርስቲያን፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት፣ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት፣ የኢትዮጵያ ካቶሊካዊት ቤተ ክርስቲያን፣ የኢትዮጵያ ሰባተኛ ቀን አድቬንቲስት ቤተ ክርስቲያን፣ የኢትዮጵያ ቃለ ሕይወት ቤተ ክርስቲያንና የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ የተሰባሰቡበት ነው ጉባኤው።

የአገሪቱ የሃይማኖት ተቋማት ከወቅታዊ ችግር አንጻር ተገቢውን ሁሉ አላደረጉም በሚል ትችቶች ሲሰነዘሩ ቆይተዋል። እነርሱ ግን በተለይ በጋራ በመሆን ልዩ ልዩ ተግባራትን ሲያከናውኑ መቆየታቸውን አስታውቀዋል ከኢትዮጵያ ህዝብ

ከ97 ከመቶ በላይ የሚሆነውን የሚወክሉት የሃይማኖት ተቋማት የተካተቱበት የኢትዮጵያ የሃይማኖት ተቋማት ጉባኤ ትናንት ያወጣው መግለጫ ይህንኑ ያንጸባረቀው። ለመንግስትና ለሚመለከታቸው አካላት በአጠቃላይም ለኢትዮጵያ ህዝብ መልእክት የተላለፈበትን መግለጫ ይዘት እንዲያብራሩልኝ የጉባኤውን ዋና ጸሐፊ መጋቢ ዘሪሁን ደጉን አነጋግሬያለሁ። ጥረታቸው ከአገሪቱ ጠቅላይ ሚኒስትር እስከሚመለከታቸው ተቋማት መሪዎች ድረስ የሚሄድ መሆኑን

አብራርተዋል። በመግለጫችንም እንዳስቀመጥነው ከክቡር ጠቅላይ ሚኒስትሩ ጨምሮ በወቅታዊ የሀገራችን ጉዳይ ላይ ቀጣይ ምክክሮች ተደርጎ ዘላቂ ሰላምና ዘላቂ መግባባት እንዴት ልናመጣ እንችላለን በሚለው ለመስራት ነው። ፕሮግራም ይዛችኋል? ከጠቅላይ ሚኒስትሩ ጋር ለምሳሌ ፕሮግራም ተይዞላችኋል? ከዚህ በኋላ ጥያቄ የምታቀርቡት ከጠቅላይ ሚኒስትሩ ጋር አሁን ፕሮግራም አልያዝንም። ምክንያቱም ከዛ የሚቀድም አንድ ሌላ ስራ አለን። ምንድነው?

ከመላው ሀገሪቱ ያሉ የሃይማኖት ተቋማት፣ ይሄ እንግዲህ በተለያዩ ክልሎች ላይ ያሉ ችግሮች ስለሆኑ ከታች ከህዝባችን ጋራ ከሃይማኖት ተከታዮች ጋራ ውይይት አድርገን

ምን ምን ጥያቄዎች ናቸው መነሳት ያለባቸው መፍትሄ ውስጥ ምንድን ነው ጥያቄ ማቅረብ ብቻ ሳይሆን ከነ መፍትሄው ነው መቅረብ የምንፈልገው ወደ ጠቅላይ ሚኒስትሩ ስለዚህ ወደ ጠቅላይ ሚኒስትሩም ወደ ሌሎችም የመንግስት የስራ ኃላፊዎች ጋር ከመወያየታችን በፊት መጀመሪያ ሰፋ ባለ ዛሬ እንዳያችሁት ዋና ዋና ቅዱስነታቸውን ጨምሮ ዋና ዋና አባቶች ብቻ ነው የተመካከሩት አሁን ከመላው ሀገሪቱ ግን በቅርብ ቀን አንድ ጉባኤ እንጠራና እዛ ላይ ውይይት አድርገን

ከዛ የሚገኘውን ነገር ለሁለት ዓላማ ነው የሚጠራው። አንዱ ከዛ የሚገኘውን እንደ ግብዓት በመውሰድ ከመንግስት ጋር ውይይት ማድረግ ነው። ሁለተኛ የሃይማኖት አባቶች ዘላቂ ስራ አላቸው። ይህም ሰላም ነው። ስለዚህ ሁሉም ወደ መጡበት ሲሄዱ፣ በየመስጊዱ በየአብያተ ክርስቲያናቱ የሰላም ስራ እንዲሰሩ

ለማድረግ ነው። እዚህ ላይ ግን ጠቅላይ ሚኒስትሩ እናናገራለን ብላቸዋል። ኢትዮጵያ ውስጥ ያገባናል የሚሉ አካላት የሚል አገላለጽ መግለጫቸው ላይ ተጠቅማቸዋል። እና ለምሳሌ በአገር ውስጥ ተመዝግበው ከሚንቀሳቀሰው የተቃዋሚ ፓርቲዎች ጋር ሊሆን ይችላል፣ ከሲቪክ ማህበራት፣ በውጭም ካሉ ጋር እነዚህ ቀጣይነት ያለው ምክክር ውይይት ነው በእቅዳችሁ ውስጥ ያለው? አዎ፣ እሱ ነው። አሁን አሁን ስለ ኢትዮጵያ ሰላም

የሚመለከታቸው አካላት ሀገር ውስጥም ሊሆኑ ይችላሉ፣ ውጭም ሊሆኑ ይችላሉ። በዋናነት ግን ይሄ ጉዳይ አሳስቧቸው ወደ ሰላም እንድንመጣ ከሚፈልጉት ጋር ነው

ከሚፈልጉት አካላት ጋር ነው ውይይት ማድረግ የምንፈልገው። ዘርዝራችሁ ለምሳሌ ከሌ ጋር የምንነጋገረው ከዚህ ጋ ነው ሚላ ደርሳችኋል። ምዳሜ ላይ ደርሳደረስንም እሱ ቴክኒካል ኮሚቴ ተዋቅሮ በጥናት ላይ ተመስርተን የምናደርገው ነው የሚሆነው። ብሔራዊ መግባባት የሚል ቃል ጠቅሳችኋል። ለምሳሌ መግለጫችሁ ላይ እንግዲህ

አጣዳፊ መፍትሄዎች እስከ ዘላቂ መፍትሄ የሚሄዱ ሀሳቦች የተካተቱበት ነው መግለጫው። እና አንድ ሁለት ሶስት ብላችሁ እስቲ በተለይ አጣዳፊ ጉዳይ ምንድን ነው? ምን እንዲደረግ ነው ጥሪ ያቀረባችሁ ያላችሁት፣ ለመንግስትም፣ ለሌሎችም፣ ለሚመለከታቸውም አሁን በዋናነት አጣዳፊ ጉዳይ ብለን ያለ ነው አገር መረጋጋት አለበት። እኛ የውስጥ ሰላማችን በሚገባ እስካልተረጋገጠ ድረስ የዚህችን አገር ሕልውና አደጋ ውስጥ እንደሚከታት ይታየናል።

ፕላስ የኢትዮጵያ እድገትና ሰላም ቅድሚያ ለኢትዮጵያውያን ነው። ትልቁ ጥቅም ሰሞኑን እያየን ያለናቸው ነገሮች አሉ። እቺ ሀገር እንደገና ወደ ኋላ እንዳትመለስ እንድትመለስ እቺ ሀገር ያሰበቻቸውን ለዜጎችና ለትውልድ

የሚሆን ዘላቂ ነገር እንዳይሰራ ሆን ብለው የሚሰሩ አካላትም በዚህ መካከል እየተፈጠሩ ነው። የውጭ ሀገራት በዚህ አይነት ሁኔታ ላይ የሀገራችን ሰላምና እድገቷ እንዲደናቀፍ አንፈልግም፣ እንደ ሃይማኖት ተቋም ማለት ነው። ስለዚህ በዋናነት የእኛ ምክር የእኛም ስራ ትኩረት የሚያደርገው በመጀመሪያ በሀገራችን ውስጥ ያለው ሰላም ተረጋግጦ በሀገራችን ውስጥ መረጋጋቱ ሲረጋገጥ፣ ሌላው ነገር ቀላል ነው የሚሆነው። ይህንን ነገር ግን ችላ ብንለው እኛም ነገ በሃይማኖት ተከታዮችም ሆነ በታሪክ

ተጠያቂ እንሆናለን እና እኛ የበኩላችንን ድርሻ ለመወጣት ጥረት እናደርጋለን። መንግስት የበለጠ ኃላፊነት እንዳለበትም ጠቅሳችኋል በመግለጫችሁ ላይ። ለምሳሌ አሁን ባሉ ሁኔታዎች ውስጥ ሚና ከመጫወት አንጻር ምን ማለት ነው? መንግስት ምን የመንግስት ድርሻ ምንድን ነው? በእናንተ እይታውን ከመፍትሄው አንጻር መንግስት እንግዲህ አንዱ

ጥያቄዎች በሚቀርቡበት ጊዜ በሰላማዊ መንገድ እንዲቀርቡ ለህዝቡ አሳስበናል። ጥያቄ አለን የሚል አካል ሲያቀርብ ሰላማዊ እንዲሆን አድርገናል። መንግስት ደግሞ የሚቀርብለትን ከህዝብ የሚነሳውን ጥያቄ በአጭር ጊዜና በረጅም ጊዜ ከፍሎ አፋጣኝ ምላሽ መስጠት አለበት።

ህዝብ ሁልጊዜ ልክ ነው ተብሎ ነው የሚታሰበው። ልክ ነው። ስለዚህ የህዝብ ጥያቄን ወስዶ የማስተናገድ ኃላፊነት የመንግስት ነው። እንዴት ይፈታዋል? አንድ በአጭር ጊዜ የሚፈታውን፣ በረጅም ጊዜ የሚፈታውን ብሎ ለይቶ እንዲሰራ ማሳሰባችን ነው። የመጨረሻ ጥያቄ አድርገዋለሁ። ብሔራዊ መግባባት ስትሉ አሁን በተለያዩ የኢትዮጵያ የፖለቲካ ኃይሎችም እየተነሳ ያለ ሀሳብ ነው። አገሪቱ ውስጥ ብሔራዊ መግባባት መፈጠር አለበት። የብሔራዊ መግባባት መድረክ አገር ውስጥም ያሉትን ውጭም ያሉትን በኢትዮጵያ ጉዳይ አገባናል የሚሉትን የሚያሳትፍ የሚሉ ሀሳቦች ሲነሱ ቆይተዋል በተለያዩ

ኢትዮጵያ ፖለቲካ ነው ያንን እያጠናከራችሁ ያላችሁት። እኛ እንግዲህ መግባባት ስንል ከፖለቲካዊ አመለካከት በመነጨና በመነሳት አይደለም። የኢትዮጵያ ሃይማኖት ተቋማት ጉባኤ አባቶች የሚሉት መግባባት ሁልጊዜ አንድ አይነት አመለካከት ብቻ አንድ ሀገር ውስጥ ሊኖር አይችልም። የተለያየ አመለካከቶች ሊኖሩ ይችላሉ። ያ አመለካከት የሚስተናገድበት ሰላማዊ አትሞስፌር መኖር አለበት።

ያዘነ ተበደልኩ ያለ መንግስትም አሁን የተቀበላቸው መልካም አስተዳደር ጥያቄ የሚባሉት እነዚህ በሙሉ በአግባቡ ተይዘው

ህዝባችን ወደ አንድነት የሚመጣበት ማለት፣ የሀሳብ ልዩነት የትም ሀገር አለ፣ ሊኖር ይችላል፣ እዚህም ይቀጥላል። የሀሳብ ልዩነት መኖሩ አይደለም ችግሩ፣ የሀሳብ ልዩነቶች የሚስተናገዱበት መንገድ ስርዓትና አግባብ ተበጅቶለት የውይይት ባህል እንዲዳብር አገራዊ መግባባት የሚባለው ቁጭ ብሎ በመወያየት በሀሳብ ብቻ የመለያየት በሀሳብ ብቻ የመግባባት አንድ ስንሆንም በሀሳብ መሆን አለበት፣ ስንለያይም በሀሳብ ብቻ መሆን አለበት። ወደ ሌላ ግጭትና ሁከት የሚወስዱ ነገሮች መታየት የለባል

ያለባቸውም በሁሉም በኩል ማለት ነው። በዝርዝር የተያዙትን እቅዶች ተግባራዊ ለማድረግ ጉባኤው መግለጫው ከወጣበት ማግስት ጀምሮ ስራ መጀመሩንም መጋቢ ዘሪሁን ደጉ ተናግረዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ቀጣዩም ዘገባ እስክንድር የላከልን ነው። ትናንትና ያረፉት በተለያዩ የመንግስት ኃላፊነቶችና በባለሙያነት ለረጅም ዓመታት ያገለገሉትና

አንጋፋው የተቃዋሚ ፓርቲዎች መስራችና መሪ አቶ ኃይሉ ሻውል አስክሬን ካረፉባት ከታይላንድ ወደ ኢትዮጵያ እየተወሰደ መሆኑ ተገልጿል። ታይላንድ ውስጥ በሕክምና ላይ እንዳሉ ያረፉት ኢንጂነር ኃይሉ በተለይ በዘጠና ሰባቱ ምርጫ ከፍተኛ ተቀባይነት አግኝቶ የነበረውን ቅንጅት ለአንድነትና ለዲሞክራሲ በሊቀመንበርነት የመሩ ነበሩ ሲል የመላ ኢትዮጵያ አንድነት ድርጅት መኢአድ አመልክቷል። እስክንድር ቀጣዩን ዘገባ አልኳል

በኢትዮጵያ ምርጫ ከተሳተፉ ፓርቲዎች ለድል የቀረበውን ስብስብ መርተዋል። በ1997 በዚህ ዓመት በተካሄደው ምርጫ ቅንጅትን መምራታቸው የጥምረቱ ሊቀመንበር መሆናቸው ብቻ አይደለም። የጥምረቱ አባል የሆነው ተቃዋሚው መኢአድ በተለያዩ የአገሪቱ አካባቢዎች እንዲንቀሳቀስ አርሶ አደሩ መንደር ሳይቀር ዘልቆ እንዲገባ ማድረጋቸው እንደ ስኬት ይጠቀሳል እኚህ ታዋቂ ፖለቲከኛና

አንጋፋ ኢትዮጵያዊ ናቸው። ትናንት ከዚህ ዓለም በሞት የተለዩት ለረጅም ዓመታት የመሩት የመላው ኢትዮጵያ አንድነት ድርጅት ይህንኑ አረጋግጧል። አቶ አሰፋ ሀብተወልድ የፓርቲው ተቀዳሚ ምክትል ፕሬዚዳንት ናቸው። በመጀመሪያ ደረጃ በአቶ ኃይሉ በሞት ፓርቲው በአጠቃላይ ከፍተኛ ሐዘን ተሰምቶታል። በሁለተኛ ደረጃ እኛ ያረጋገጥ ነው ከዶክተር ደንበል ነው የአቶ ኃይሉ ቤተሰብ ዶክተር ደንበል ደውለው አንደኛ ቀብራቸው ቅዱስ ሥላሴ እንዲሆን

ሁለተኛ ደግሞ ፓርቲው ማድረግ የሚገባውን ለምሳሌ ስለ አቶ ኃይሉ መግለጫ እንድንሰጥ ይሄን ሁሉ አሳስቦን፣ አሁን ዛሬ ከሰዓት በኋላ ያን ሁሉ ልንፈጽም ነው። የስራ አስፈጻሚ ኮሚቴ ስብሰባ ነው የምታደርጉት ከሰዓት በምን መንገድ ነው የሚደረገው? በአስር ሰዓት የስራ አስፈጻሚ ኮሚቴ ስብሰባ እናደርግና ማድረግ የሚገባንን እንወስናለን። ስለዚህ መኢአድ በራሱ በኩል ኢንጂነር ኃይሉ ሻውል ማረፋቸውን በትክክልም አረጋግጧል። በትክክል አረጋግጧል። ለቀብራቸውም ዝግጅት እያደረገ ነው።

አስክሬናቸውን የሚገባው ሰኞ መሆኑ ተነግሮናል። በ1997 ምርጫ ከፍተኛ ተቀባይነት ያገኘው ቅንጅት ቃል አቀባይ የነበሩት አቶ ልደቱ አያሌው የኢንጂነር ኃይሉ አስተዋጽኦ ከፍተኛ መሆኑን ተናግረዋል። ኢንጂነር ኃይሉን አገር ወዳድ ሲሉ የገለጹት አቶ ልደቱ ለትግሉ እንቅስቃሴ ሁሉን ነገራቸውን የሰጡ እንደነበረው አብራርተዋል። ምናልባት በሳቸው ደረጃ ባለ ሀብት ሆኖ ጥሩ ኑሮ እያለው ወደ ትግል ብዙም የመግባት ፍላጎት ያለው ሰው በሌለበት ሁኔታ ነው እሳቸው

ያጠላቀሉት እና እንግዲህ እስከማቃቸው ድረስ ሀገር ወዳድ ሰው ነበሩ። እናንተ ትግሉም ውስጥ ገብተው ደግሞ ጊዜያቸውን፣ ገንዘባቸውን፣ እውቀታቸውን አቅማቸው ሁሉ የቻለውን ነገር ሁሉ አስተዋጽኦ ያደረጉ ሰው ናቸው። እንግዲህ በትግሉ ወቅት ያሳለፉት ውጣ ውረድም ምናልባት በጤናቸው ረገድ የፈጠረው ችግር ይኖራል ብዬ አስባለሁ እና ዋጋ ከፍለዋል እና መሞታቸው በጣም ነው

ነው። አንድ ሰው ስለዚህ እንግዲህ ለቤተሰባቸው ለወዳጅ ዘመዶቻቸው መጽናናት እንመኛለሁ። ኢንጂነር ኃይሉ ሻውል የተወለዱት በ1928 ዓመተ ምህረት ነው በአዲስ አበባ ከተማ። አዲስ አበባ አቦ ቤተ ክርስቲያን አካባቢ ወደሚገኘው መኖሪያ ቤታቸው በመሄድ የቤተሰቦቻቸውን አስተያየት ለማግኘት ሞክር ያለው ለጊዜው አልተሳካም። ሰሞኑን ሰፋ ባለ ዘገባ መለሳለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።

አመሰግናለሁ እስክንድር ለዘገባው። አሁን አዲስ አበባ ላይ ከቀኑ ከይቅርታ ከምሽቱ ለአራት ሰዓት ሃያ ጉዳይ ሆኗል። ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ይሄ ተከታዩ ዝግጅት አፍሪካ በጋዜጦች ነው። አዘጋጅና አቅራቢዋ አዳነች ፍሳሐየ ነች።

አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። አንዲት አሜሪካዊት ተመራማሪ ተቃዋሚዎች በወረወሩት ድንጋይ ተገደለች፣ የኩባንያዎች ንብረቶችም እየጋዩ መሆናቸው ተዘገበ፣ ከአዲስ አበባ ወደ ጅቡቲ የሚያመራው የምድር ባቡር ሥራ ተጠናቆ ተመረቀ፣ የሚሉት ርዕሶች ነው በዛሬው ቅንብራችን የምንመለከተው።

ኤንቢሲ የተባለው የአሜሪካ ቴሌቪዥን ድረገጽ ኢትዮጵያ ውስጥ የመሬትና የፖለቲካ መብት በመጠየቅ በሚካሄደው ተቃውሞ አንዲት አሜሪካዊት ተመራማሪ በተቃዋሚዎች እንደተገደለች ዘግቧል። የተገደለችውም የተሳፈረችበት መኪና በድንጋይ በተደበደበበት ወቅት እንደሆነ ታውቋል። የካሊፎርኒያ ዩኒቨርሲቲ ዴቪስ ባለሥልጣኖች በገለጹት መሠረት ሸረንግረይ ግረይ የእጽዋት ስነ ሕይወት የድኅረ ዶክትሬት ተመራማሪ ነበረች።

ተመራማሪዋ ባለፈው ማክሰኞ ከአዲስ አበባ ወጣ ብሎ በሚገኘው ቦታ የተገደለችው ከጥናቷ ጋር በተያያዘ ስብሰባ ላይ ለመገኘት በሄደችበት ወቅት ነው ሲል የካሊፎርኒያ ዩኒቨርሲቲ መግለጹን የኤንቢሲ ድረገጽ ጠቁሟል። ከሟቿ ጋር የነበረችው ሌላ የካሊፎርኒያ ዩኒቨርሲቲ ዴቪስ የእጽዋት ስነ ህይወት ክፍል አባል ምንም አይነት ጉዳት እንዳልደረሰባት ዘገባው ጠቅሷል። የአካባቢው ነዋሪዎች በተናገሩት መሰረት ባለፈው ሳምንት ማብቂያ ላይ

በኤሬቻ በዓል ወቅት በተነሳው ትርምስ ቢያንስ 55 ሰዎች ከተገደሉ በኋላ ተቃዋሚዎቹ ሌሎች መኪናዎችንም ሲያጠቁ ቆይተዋል። ግሬይ በጸረ መንግሥት ተቃዋሚዎች ለመገደል የመጀመሪያዋ የውጭ ሀገር ተወላጅ ሆናለች ይላል የኤምቢሲ ቴሌቪዥን ድረገጽ። ቢቢሲ የዜና አገልግሎት ደግሞ በኦሮሚያ ተቃውሞ በቀጠለበት በአሁኑ ወቅት ቢያንስ አስር የሚሆኑ የውጭ ሀገር ተወላጆች የንግድ ተቋማት የሚገኙባቸው ኩባንያዎች ንብረቶች እንደተዘረፉና

በእሳት እንደጋዩ የኢትዮጵያ መንግስት መግለጹን ጠቅሷል። የኢትዮጵያ መንግስት የኮሚኒኬሽንስ ጉዳዮች ጽሕፈት ቤት ሚኒስትር ጌታቸው ረዳ አሁን የቀጠለውን የኃይል ተጠቃሚነት ተግባር የሚያካሂዱት የተደራጁ ወንጀለኞች ናቸው እንጂ የጸረ መንግስት ተቃውሞ አካል አይደለም ማለታቸውንና ጉዳት በማድረስ ላይ ያሉት ሰዎች የቤንዚን ቦምብ ይዘው በሞተር ብስክሌት እንደሚደርሱ ሚኒስትሩ መግለጻቸውንም የቢቢሲ ዘገባ ጠቅሷል።

የኢትዮጵያ የሃይማኖት ተቋማት ጉባኤ ደግሞ ህዝቡ እንዲረጋጋና ብሔራዊ ውይይት እንዲደረግ ጥሪ ማቅረቡን የቢቢሲው ዘገባ ጨምሮ ገልጿል። ዋሽንግተን ፖስት ጋዜጣ በኩሉ ባለፈው ረቡዕ በኦፊሴል ስለተመረቀው የኤሌክትሪክ ባቡር ባወጣው ጽሑፍ ከአዲስ አበባ ወደ ጅቡቲ ወደብ የ470 ማይሎች ወይም

የ756 ኪሎ ሜትር ርቀት የሚጓዘው ባቡር የተሰራው በቻይና እንደሆነና ለውጥኑ ከወጣው 3.4 ቢሊዮን ዶላር ሰባ ከመቶው ከቻይና የወጪና ገቢ ባንክ በተገኘ ብድር እንደሆነ ገልጿል። በየብስ የተከበበችው ኢትዮጵያ ዘጠና ከመቶው ገቢና ወጪ ንግድ የሚያልፈው በጅቡቲ በኩል ሲሆን፣ ዋናው የውጭ በሯም እሱ ነው። የኢትዮጵያው የባቡር ውጥን

ሀገሪቱን ከእርሻ ኢኮኖሚ ወደ ምስራቅ አፍሪቃ የኢንዱስትሪ ማዕከልነት ለመቀየር ከታቀዱት ግዙፍ ውጥኖች አንዱ እንደሆነም የዋሽንግተን ፖስት ጋዜጣ ድረገጽ ጠቅሷል። ኢኮኖሚያችን በአፍሪቃና በዓለም ደረጃ በፍጥነት እያደጉ በመሄድ ላይ ካሉት ኢኮኖሚዎች አንዱ ነው። ባቡሩ ከፍተኛ ብዛት ያለውን ጭነት ሲያመላልስም የበለጠ ዋጋ ይኖረዋል ሲሉ የምድር ባቡሩ ውጥን ኃላፊ አቶ መኮንን ጌታቸው መናገራቸውን ድረገጹ ጠቅሷል።

እንደ አውሮፓ አቆጣጠር ከ2005 እስከ 2015 ዓ ም በነበረው ጊዜ ውስጥ የኢትዮጵያ ኢኮኖሚ በአመት በአማካኝ በ10 ከመቶ ሲያድግ ቆይቷል። ሀገሪቱ ባገኘችው ስኬት ትኮራለች። ይሁንና በአምሳ ዓመታት ውስጥ ባልታየ ሁኔታ አስከፊ ድርቅ ከደረሰባት በኋላና በኦሮሚያና በአማራ ክልል በሚካሄዱ ተቃውሞዎች ምክንያት የእድገቱ መጠን ቀንሷል ይላል ጽሁፉ።

ኢትዮጵያ ውስጥ ከባድ ድርቅ በደረሰበት ወቅት ለሕዝቡ ረድኤት ለማድረስ ሲባል የባቡር አገልግሎት ተጀምሮ በአስቸኳይ ከውጭ የተሸመተው ስንዴ ወደ የሚያስፈልጋቸው ቦታዎች ለማድረስ መቻሉን ጽሁፉ ገልጿል። ከአዲስ አበባ ወደ ጅቡቲ ሸቀጣሸቀጥ የሚያመላልሱ በቀን ከ1500 በላይ የጭነት መኪናዎች ሲተሙ እንደሚውሉ፣ ጉዞውም ሁለት ቀናት እንደሚወስድባቸው የምድር ባቡሩ ስራ ሲጀመር ግን

የጉዞው ጊዜ ወደ 12 ሰዓታት ይወርዳል ፈጣኑ የተሳፋሪዎች ባቡር ደግሞ አስር ሰዓታት ብቻ ይወስዳል ሲል የዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣው ጽሑፍ አውስቷል አዲሱ የምድር ባቡር ሀዲድ የተካው እንደ አውሮፓ አቆጣጠር በ894 ዓ ም በፈረንሳይ የተሰራውን ጠባብ ሀዲድ ነው ፈረንሳይ ጅቡቲን ትቆጣጠር በነበረችበት ጊዜ ማለት ነው አዲስ አበባን ከጅቡቲ ጋር የሚያገናኘው የምድር ባቡር

የመጀመሪያ ውጥን እንጂ የመጨረሻው እንዳልሆነ የኢትዮጵያ መንግስት ሲገልጽ፣ ተጨማሪ 1500 ማይሎች ወይም 2414 ኪሎ ሜትር የሚሆን ከኬንያ ከሱዳንና ከደቡብ ሱዳን ጋር የሚያገናኝ አገር አቋራጭ የምድር ባቡር መስመር እንደሚኖር ጠቁሟል። ይህም መላ አህጉሪቱን በባቡር መስመር ለማገናኘት ያለው እቅድ አካል እንደሆነም ገልጿል ይላል ጽሁፉ።

ኢትዮጵያ ከብዙዎቹ የአፍሪቃ ሀገሮች በበለጠ ግቡን ወደ ማሟላት የተቃረበችው ከቻይና በምታገኘው ትልቅ ድጋፍና ብድር ምክንያት መሆኑን ዘገባው ጠቅሷል። ቻይና በዓለም ደረጃ የምታፈሰውን መዋለንዋይ የሚከታተል ክፍል እንደሚለው ቻይና በኢትዮጵያ ባለፈው አስርተ ዓመት ከ26 ቢሊዮን ዶላር በላይ እንዳፈሰሰችና አብዛኛው ለመሰረተ ልማት ዝርጋታ ለመንገድና ለባቡር ሀዲድ እንዲሁም

ለቴሌኮሙኒኬሽን ስራ የሚውል በዝቅተኛ ወለድ የተሰጠ ብድር እንደሆነ የዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣው ጽሁፍ ጠቅሷል። ለመጀመሪያዎቹ አምስት ዓመታት አዲሱን የምድር ባቡርን የሚያስተዳድረው የቻይና ኩባንያ ሲሆን፣ ከዚያ በኋላ ሲሰለጥኑ የቆዩ ኢትዮጵያውያን ይረከቡታል። የባቡር ሀዲዱ መስመር የውጭ መዋለ ንዋይን በመጋበዝ ሀገሪቱን በኢንዱስትሪ ለማበልፀግ ያለው ስትራቴጂ ዋና አካል እንደሆነ ይህ ስትራቴጂም

ከአዲስ አበባ ወደ አዳማ በተደረገው የሙከራ ጊዜ እንደታየ በባቡሩ ጉዞ መስኮት የሚታዩት የተለምዶ የእርሻ ቦታዎች ብቻ ሳይሆኑ እንደ አሸን እየፈሉ ያሉ የአበባ ተክሎችና ከሩቅ ከአዲስ ፋብሪካዎች እየተድቦለቦሉ የሚወጡ ጭሶች እንደሆኑ ጽሁፉ ያወሳል። የቻይና ሲሚንቶና የጫማ ፋብሪካዎች፣ የህንድ የመቀቢያ ቀለምና የጨርቃጨርቅ ፋብሪካዎች፣ በርካታ የቱርክ የንግድ ተቋማት ተመስርተዋል።

ኢትዮጵያ ውስጥ የውጭ መዋለ ንዋይ ፍሰት ባለፉት ሰባት ዓመታት ውስጥ ከ108 ሚሊዮን ወደ 2 ቢሊዮን ዶላር ከፍ ብሏል። ይሁንና የዓለም ባንክ ባለፈው ዓመት ያወጣው ዘገባ ኢትዮጵያ የስራ ኃይሏን ከእርሻ ወደ ኢንዱስትሪ ለማሸጋገር በምታደርገው ጥረት ገና ብዙ እንደሚቀራት፣ በሀገሪቱ ካሉት የስራ ቦታዎች 80 ከመቶዎቹ አሁንም በእርሻ ላይ የተመሰረቱ እንደሆኑ

በአገር አቀፍ ደረጃ የስራ አጥነት መጠን 17 ከመቶ፣ በአዲስ አበባ ደግሞ 24 ከመቶ መሆኑን ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሁፍ አስነብቧል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህን አቆዩን።

የአርብ ምሽት ፕሮግራማችን ይቀጥላል። የተከበራችሁ አድማጮች አብራችሁን ቆዩ። በኢትዮጵያ ወቅታዊ ሁኔታ ላይ የተካሄደ ውይይት ይቀርባል። በኢትዮጵያ የተለያዩ ክፍሎች የተቀሰቀሰውን ሰፊ ተቃውሞ፣ የደረሱ ጉዳቶችን፣ ቀጣይ አቅጣጫ እና የመፍትሄ አማራጮችን ለመቃኘት የታለሙ ተከታታይ ውይይቶች አካል ነው ተከታዩ

አዲስ ራዕይ ለመጪዋ ኢትዮጵያ

በሚል ርዕስ ኢትዮጵያ ከገባችበት አጣብቂኝ ተወጣ ዘንድ መንገድ ይሆናሉ ያሏቸውንና የዘለቄታውን የወደፊት አቅጣጫ የሚያመላክቱ ጭብጦችን ጨምሮ በእንግሊዝኛ ጽፈው ትናንት ለንባባበቁት አጭር ጽሑፍ መነሻነት ኢኒሽቲቭ አፍሪካ የሚባለውን የተቋቋመው ለትርፍ ያልሆነና መንግስታዊ ያልሆነ ድርጅት የስራ አስፈጻሚ ዳይሬክተር አቶ ክቡር ገናን አወያይተናል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የውይይቱን ቀዳሚ ክፍል አሁን ያቀርባል።

አቶ ክቡር ገና፣ በቅድሚያ ለጊዜው አመሰግናለሁ። እኔም አመሰግናለሁ ይህ ዕድል ስለተሰጠኝ። አቶ ክቡር፣ በትላንትና ዕለት አዲሲቷ ኢትዮጵያ አዲስ መንፈስ የሚል ዛሬ ከሚታዩት ችግሮች ከዚህ አጣብቅኝ መውጫ የሚሆኑና በዘለቄታውን በመፍትሄነት ሊታዩ ይችላሉ ያሏቸውን ባለ ስምንት ነጥብ ጽሁፍ ለአንባቢያን አቅርበዋል። አንኳር አንኳር ነጥቦችን አነሳለሁ።

እስኪ የሚታወቅ ከሚመስለን የብዙዎችን ልብ ያቆሰለ ብዙዎች ጠዋት ማታ የሚጨነቁበት የሚመስለንን ያህል ከተፈጠሩት ግጭቶች ባሻገር ሰዎች የሞቱባቸውም ሆኑ የቆሰሉባቸው ሰላማዊ ሰልፍ የተወጣባቸውን ጊዜያዊ ምክንያቶች ከማየት ባሻገር በእርግጥ መሰረቱን በቅጡ እንረዳለን ወይ? እርስዎ እንደሚረዱት ምንድን ነው ችግሩ? እንግዲህ ችግር ተብሎ የተቀመጠው በተለይ በመንግስት

የመልካም አስተዳደር ችግር ነው ተብሎ ነው። እንግዲህ መልካም አስተዳደር ራሱ መተርጎም አለበት። ምን ማለት ነው መልካም አስተዳደር? መልካም አስተዳደር መልካም አስተዳደር በመንግስት ሲገለጽ ከአስተዳደር ጋር በተያያዘ መልኩ ነው የሚቀመጠው። ማለት ሙስናን ለመቀነስ ወይም ደግሞ ለማጥፋት፣ አስተዳደርን የበለጠ ለማሻሻል ስልጣን ላይ የተቀመጠው ሰው ስልጣኑን በመጠቀም

ቅልጥፍ ያለ አገልግሎት ለመስጠት የሚያስፈልግ ሁኔታም መቀመጥ አለበት ብሎ ነው እንግዲህ የሚያስቀምጠው። ነገር ግን መልካም አስተዳደር ከዛም በላይ ያልፋል። የፖለቲካንም ሁኔታ ይጠይቃል ማለት ነው። የፖለቲካን ሁኔታ ስንጠይቅ በአገሪቷ ውስጥ የስልጣን ሽግግር መለዋወጥ አለ ወይ? ምርጫ የምናየው አንድ በዘጠና ሰባት የተደረገው ምርጫ እንደሚታወቀው የሰጠውን አይነት ለውጥ

ሊሰጥ በማይችል ሁኔታ ከዛ ወዲያ ተስተካክሎ ተቀምጧል። ስለዚህ የፖለቲካ ችግር የፖለቲካ መለዋወጥ እንዳይኖር አስቀምጧል። ሁለተኛ የህዝብ ተሳትፎን ስንወስድ ይህም ከመልካም አስተዳደር አንዱ አካል ሊሆን ይችላል። በተለይ ባለፉት አስራ አምስት ሀያ ዓመታት በተለያየ መልኩ ህዝብ ተሰባስቦ የራሱን ችግር በራሱ እንደዚህም ከመንግስት ጋር ሊኖረው የሚገባውን ውይይት ለማድረግ

የሚያስችል ሁኔታ ተጽዕኖ አልነበረም። እንደሚታወቀው ሚዲያው ራሱ በራሱ እንዲታፈንና ከዛም በላይ ሁኔታዎችን ነፃ በሆነ መልኩ እንዳይገልጽ ተጽዕኖ ነበረበት። የመብትን ጉዳይ ስንወስድ ግለሰቡም ሆነ እንደዚሁም ደግሞ ከግለሰቡ ውጭ ሊነሱ የሚችሉ የመብት ጉዳዮች በዚሁ መጠበቅ አልቻሉም። ከዛ ደግሞ ባሻገር

ሕገጋትን ወይም ደግሞ ፍትህን ስንወስድ እንደዚሁም የፍትህ መጓደል የፍትህ በአንድ በኩል ብቻ የመንግስትን ጥቅም ወይም ደግሞ የፖለቲካ ፓርቲን ጥቅም ብቻ በማተኮር የሚንቀሳቀስ የሚሄድ ሆኖ ታይቷልና፣ እንግዲህ መልካም አስተዳደሪውን ስንል እነዚህን በሙሉ ሲያካትት አሁን ሊሰጥ የተፈለገው መልእክት ወይም ደግሞ ሊሰጥ የተፈለገው መፍትሄ

ከአስተዳደር አስተዳደር ጋር በሚቀርብ ሁኔታ ብቻ በመደረጉ ችግሩ አልተገለጸም፣ ወይም ደግሞ ችግሩ በሙሉ በደንብ እንዲታይ አልተደረገም የሚል እንደገለጹት የችግሩን ጥልቀትና መጠን መንግስት የሚረዳበት መንገድና በእርግጥ ህዝቡ የሚያነሳው ቅሬታ አለመጣጣማቸውን በጽሑፎ ይጠቁማሉ። ብዙዎችም ይህን ያነሳሉ። የመንግስት አስተዳደር ላይ ያሉ ወይም የኢህአዴግ አመራር አለማየታቸው ያሳዝናል የሚሉበትን አንድ ነጥብ ገፋ እናድርግ።

ዛሬ ያለው አስተዳደራዊ መዋቅር አንድ ከሚያደርግ ይልቅ የሚከፋፍል የበላይነትን የሚጭን እንጂ ነጻ የሚያደርግ እንዳልሆነ ይተቻሉ። ይሄ መሰረታዊ ጥያቄ ይመስለኛል በብዙዎችም በተለያየ መንገድ የሚነሳ ምናልባትም ለመፍትሄ የፍለጋውም በእርግጥ ጥሩ መረዳትን የሚጠይቅ ነውና፣ እስኪ ላይ ያብራሩልን በዚህ በጽሁፎ የተጠቀሰውን እንግዲህ ምንድን ነው በኔ አስተያየት ፌዴራሊዝም የተባለውን የስርዓት

መገንዘብ ያለብን ምንድነው ፌዴራሊዝም ባለበት መንግስት ውስጥ ችግሮች ይፈጠራሉ፣ መጠቀማቸውም አይቀርም። ምክንያቱም ሁሉም እዛ ፌዴራል ሲስተም ውስጥ ያሉት ግዛቶች የራሳቸውን ጥቅም ለማስጠበቅ በሚንቀሳቀሱበት ጊዜ ያልተጠበቀ ግጭትም ምንበል እዚ ደግሞ አለመግባባት ይፈጠራል። እንግዲህ ምንድን ነው ለማለት እነዚህም ከሲስተሙ ጋር አብሮ

መያዝ ያለባቸው ወይም ደግሞ በእንግሊዝኛ ብ ሚቱ አካውንት መወሰድ ያለባቸው ችግሮች አልተወሰዱም። ለእነዚህ ችግሮች መፍትሄ ይሆናል ተብሎ ቅድም እንዳልኩት የሕዝብ ተሳትፎ የመብት ጉዳይ፣ እንደዚህም የፍትህ ጉዳይ ባለመጠበብ እነዚህ ችግሮች እየሰፉ ሄዱ። በአንድ በኩል ደግሞ ምንድነው እየሰፉም እየሄዱ እየታወቁም እንዳልታዩ እንዳልታወቁ ይደረጋሉ። ለምሳሌ አሁን

አንደኛው ለምሳሌ በቀላሉ ለመስል በጎንደር የተከሰተውን ችግር፣ የወልቃይትን ችግር ምስል ባለፈው ወር የተከሰተ ችግር ሆኖ ነው የቀረበው። ነገር ግን የወልቃይት ችግር ገና ከመጀመሪያ እንደ ችግር ቀርቦ በተለያየ መንገድ ግን ሲታፈን ቆየ። ሲታፈን ደግሞ የቆየው ቅድም ካልኩት ጋር ልናያይዘው እንችላለን። ሰው እንዳይሳተፍ

ሕዝብ እንዳይነጋገር ሀሳብ እንዳይንሸርሸር የአንድ ወገን የሀይለኛው ወገን ብቻ ጥቅም እንዲጠበቅ ብቻ በመደረጉ፣ ፌዴራሊዝም ደግሞ በፍጹም ሊኖር የማይችለው እንደዚህ አይነት ክስተት ሲኖር ነው። የአንድ ወገን የበላይነት ሲታይ፣ የአንድ ወገን ግፊት፣ ሌሎቹን የመጨቆን ግፊት ሲታይ ሊሰራ አይችልም እና አንደኛው ችግር።

ለእኔ በእኔ አስተያየት እንደዚህ እነዚህ አይነት ችግሮች በየቦታው በመታፈናቸው በመባላቸው የመጣ ይመስለኛል። ለሚነሱት ችግሮች ሁነኛ መልስ በመስጠት ፋንታ መፍትሄ በማፈላለግ ና የሚመለከተውን ጥያቄ ያነሳውን ህዝብ በማሳተፍ ፋንታ ጥያቄዎቹ እንዳልተነሱ እንዲዳፈኑ ይደረጋል ና አሁን በታየው መልኩ እንዲገንፍለው፣ እንዲፈነዱ፣ እንዲወጡ አስችለዋል ወይም አብቅተዋል እያሉን ነው

የኢኮኖሚ ኢኮኖሚ ስንወስድ ለምሳሌ ብዙ ጊዜ የሚነሳ በፓርቲ ስር የሚንቀሳቀሱ ድርጅቶች አሉ። በሁሉም በህወሓትም፣ በአማራውም በኦሮሚያም እነዚህ ድርጅቶች የተለየ የማዛባት ችግር የማጣ ባህሪ ያላቸው በክልሎችን በኩል ወይም ደግሞ ባሉትን ክልሎች ውስጥ ሊያመጡ የሚችሉት የኢንቨስትመንት ሁኔታ ክልሎች እኩል እንዳያድጉ ሊያደርጉ ይችላሉ። የግሉን

ንግድ እንቅስቃሴ በመጠኑም ቢሆን ይጎዳሉ። ምክንያቱም አብረው የሚወዳደሩ አይነት ድርጅቶች ስለሚሆኑ በአብዛኛው ካየናቸው ውስጥ ለማለት ነው። ይሄ አስኬደም ሲባል ብዙ ጊዜ ይነገራል። ግን በፍጹም ህዝብ እንዲወያይበት መፍትሄ ይሁኑ ይችላሉ ተብለው እንኳን ሊቀመጡ የሚችሉትን እንዳይቀርብ ነበት ሁኔታ ነው። ስለዚህ ህዝብ

እየሰራ እነዚህን ነገሮች በራሱ አንድ ሁለት በጓደኝነት ሲገናኝ ብቻ ወይም በቤቱ ብቻ የሚያወራው ሆኖ ነው የሚታየው እና እንደነዚህ አይነት ችግሮችን ነው የሚለው እንዳይወጡ በማድረጉ ከባህሪው የፌዴራል መንግስት ከሚጠይቀው ባህሪ ውጭ ለመንቀሳቀስ ስለተፈለገ ይመስለኛል። ይ ሲገኝ እነዚህ ችግሮች መጡ የቻሉበት አንደኛው ምክንያት እየማስቀመጠው ስለ ፌዴራሊዝም ያለን እውቀት በጣም አናሳ በመሆኑ

በትምህርት ቤትም በኩል የሚሰጡት ትምህርቶች እነዚህን ሊያሳፉና ሊያዳብሩ የሚችሉ ሆነው ባለመውጣታቸው አሁን ላለንበት ችግር ልንዳረግ ቀርበናል ይላሉ። መልካም።

በርካታ ጥያቄዎች እንድናነሳ ይጠይቃል። የተነሱ ነጥቦች ራሳቸው ሌላ ጥያቄ ይወልዳሉ። እስኪ በጽሁፉ ጎላ ጎላ ያሉትን እናንሳ። የህዝብ ተሳትፎና አመኔታን ደጋግመው አንስተዋል። አሁን በሚታዩት ግጭቶች ሰዎች እየተገደሉ ነው፣ ንብረት እየወደመ ነው፣ እሳት እየተነሳ ነው። አንደኛው ጉዳት ሌላ ጉዳት እያስከተለና ወደ ተባባሰ አዝማሚያ እየሄደ መሆኑን እያየን ነው። በእርግጥ በስልጣን ላይ ያለው ሀይል

ወይም ደግሞ በአመራር ላይ ያሉት ኃይሎች ይህን ሁኔታ በቅጡ ተረድተውታል ወይ? ከአቶ ክቡር ጋር የጀመርነው ውይይት አልተቋጭም። አድማጮች ለነገው መሰረቱ ዛሬ ነው ያሉበትን የጽሁፋቸውን መደምደሚያ አነሳለሁ

አንተ ምን ልታደረግ ትፈልጋለህ? ሲሉ አንባቢያቸውን ይጠይቃሉ። እርሶስ ምን ያደርጋሉ? የሚለውን ጨምሬ ጠይቅ ያለው። አድማጮች፣ ታዲያ ለቀሪ ውይይት በሚቀጥለው ሳምንት ነው የምንመለሰው። አቶ ክቡር ገናን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።

ክብራትና ክቡራን አድማጮቻችን ለዛሬ አርብ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ። በምሽቱ ፕሮግራም ዋና አዘጋጅ አዳነች ፍስሐዬና በሌሎች ባልደረቦቻችን ስም እንሰናበታችኋለን። ፕሮግራሙን የመራችልን ብርሃን ኃይሉ ነች። አስተናጋጃችሁ ሰሎሞን አባተና ቆንጂት ታየንን አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል ሰላም፣ ደህና እደሩ።